SBS Radio. በመጀመሪያ እንኳን ለኢትዮጵያ አዲስ ዓመት ሁላችንም በሰላም አደረሰን አደረሳችሁ እያልኩኝ የኢትዮጵያ ማህበረሰብ ማህበር በቪክቶሪያ ሜልበርን አውስትራሊያ የአዲስ ዓመትን ምክንያት በማድረግ የፊታችን ቅዳሜ መስከረም ሁለት ቀን የዙም ዝግጅት ይዘን ቀርበናል። በዙሙ ላይ ብዙ ታዳሚዎች ይኖሩናል። የተለያዩ ሙዚቃዎች፣ የተለያዩ የተወሰኑ አርቲስቶች ስራ እንደሌላው ጊዜ በአውስትራሊያም ሆነ በሌላው ዓለማችን ላይ በተከሰተው በኮቪድ ናይንቲን ምክንያት እንደ ድሮ ሰለበት ማድረግ ባለመቻላችን እሱን ሳይገድበን ሁሉም በየቤቱ ሆኖ አዲስ አመትን አንድ ላይ ለማክበር ያደረግነው ዝግጅት ነው። ብዙ ዝግጅቶች አሉን። በተለያዩ በኢትዮጵያ ቋንቋ ሙዚቃዎችም አሉን። እንኳን አደረሳችሁ መልእክቶች አሉን። ብዙ ፕሮግራሞችን አስበናል እና እዛን ጊዜ አንተም ታዳሚ እንደምትሆን እርግጠኛ ነኝ። በሶሻል ሚዲያ ላይ ፕሮሞሽን ለቀናል። እርግጠኛ ነኝ ብዙ ሰው ሰምቶታል አይቶታልም። ይሄ ነው ያለን ነገር። የሚቀጥለው ቅዳሜ እንግዲህ ሁላችሁም እንዳትቀሩ። ላለው ሰብለ ግርማ ነኝ በኢትዮጵያ ማህበረሰብ ማህበር ቪክቶሪያ አውስትራሊያ ሜልበርን የአርትና ሙዚቃ ክፍል ኃላፊ ነኝ። በጣም ለማመሰግነው። መልካም አዲስ ዓመት ለሁላችንም ሰላም ጤና ይስጥልኝ። የኢትዮጵያ ማህበረሰብ ማህበር በቪክቶሪያ ሜልበርን አውስትራሊያ፣ በመላው ቪክቶሪያ አውስትራሊያ እንዲሁም በመላው ዓለም ለምትኖሩ ኢትዮጵያውያንና ኢትዮጵያውያት እንኳን ለ2013 የኢትዮጵያ አዲስ አመት በሰላም አደረሳችሁ። ይህ የአባይ ድል አመት የብርሃን አመት ይሆንልን ሀገራችን ከገባችበት የዓመፃ ጊዜ የምትጠራበት የእድገት መንገድን የምትጀምርበት ጠብ ጫሪነትን፣ መለያየት፣ መቃቃር፣ ክፋት እንዲወገድና ጥላቻን ጠልተን ከሁለት ሺ አስራ ሁለት ጋር ትተን የጸዳ ማንነት በአዲሱ ዓመት ይዘን በይቅርታና በአንድነት የሀገራችንን ሕዝቦች የሚታወቁበትን ፍራ እግዚአብሔር ነውና ይህንን እንደ አርማ አንግበን የምንጓዝበት አመት እንዲሆንልን ይህንን ወርሃ መስከረም በመልካም ምግባር፣ ልግስና፣ ራስን ዝቅ የማድረግ የታዛዥነት ለሕፃናትና ለዕድሜ ባለጸጎች ጊዜና ሰዓት የምንሰጥበት ሁሉንም በእኩል የምናስብበት የለውጥ አመት አድርጎ ያስጀምረን። ህፃናት ተመንድገው፣ ተማሪዎች ተምረው፣ መምህራን የጥበብ መሪ ሆነው፣ ሰራተኞች ታማኝ ሆነው ሀገርን የሚገነባ ምሳሌያዊ ኑሯቸውን በማህበረሰባችን እንድናይ የሚሆንበት ዘመን ያድርግልን። ስኬት ያለ ጥረት አይመጣምና የመልካም ልብ ሰዎች ሆነን በስራ ስኬትን እንድንጎናጸፍ አመቱን ብሩህ ያድርግልን። መልካም አውደ አመት። ተስፋዬ እንደሻው ነኝ፣ የኢትዮጵያ ማህበረሰብ ማህበር በቪክቶሪያ ፕሬዝደንት። አመሰግናለሁ።